The Voice of America. በቤንሻንጉል ጉምዝ የተለያዩ ወረዳዎች ለሚንቀሳቀሱ ታጣቂዎች እድሜ የሰጣቸው የአካባቢው መልክዓ ምድርና የክረምቱ ወቅት ነው ብለዋል የክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ይስሐቅ አብዱል ቃድር። ለአሜሪካ ድምፅ በሰጡት ቃል በመከላከያና በጸጥታ አስከባሪዎች ከሚገደሉና ከሚማረኩ ታጣቂዎች ተገኘ ያሉትን መረጃ የጠቀሱት አቶ ይስሐቅ በተከታታይ ለተፈጸሙት ጥቃቶች የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄንና ህወሓትን ተጠያቂ አድርገዋል። አቶ ይስሐቅ አብዱልቃድርን በስልክ ያነጋገረው እስክንድር ፍሬው ነው። በመከላከያ አባላት ተገደሉ ያሏቸውን አስራ አራት ታጣቂዎች ጨምሮ ለ28 ሰው ህይወት መጥፋት ምክንያት የሆነውን ከትናንት በስቲያ የተፈጸመውን ጥቃት ከሚያብራሩበት ይጀምራሉ። የጸጥታው ሁኔታ ጥሩ ስላልሆነ እና መከላከያ ጸረ ሰላም ኃይሉ ጋር ጦርነት ላይ ስለነበረው በዛ ወቅት መኪና እንዳይንቀሳቀስ የሚል ኮማንድ ፖስቱ ውሳኔ አስተላልፎ ነበር። ውሳኔ ሲተላለፍ ያው ጫፍ ላይ ያለው ጉባ ላይ ያለው መከላከያና ፌዴራል ፖሊስ መረጃ ተሰጥተዋል። እዚህ ግልገል በለስ አካባቢ ያለው እንደዚሁ መረጃ ተሰጥተዋል። ይሄ መኪና በመሀል እዛ ቆታን ባይን አይሲካ የሚባለው አካባቢ ላይ ነው ያደረው። ጉባን አልፎ መረጃ ወና የመስማት አልቻሉ መጋጣሚ ነው። መሀል ላይ የነበረው መኪና ነው ህዝብን ይዞ ውጊያ እያደረጉ ባለበት ሰዓት ነው መኪናው መቶ የገባበት። ከዛ በኋላ እንደዚህ ሽፍቶች ደግሞ ወርከላቀም እያደነ ስለነበረ እየሸሹ መንገድ ላይ ጥቃት አልፋ አድርሶ ነው ያለፉት። የህዝብ ማመላለሻ ነው መኪናው፣ የህዝብ ማመላለሻ ነው። አንድ ሚኒባስ ነበረ፣ እንደገና ደግሞ ሌላ ኤሲሲአር ነበረ። ሁለት መኪናዎች ናቸው የነበሩት ወደ አንድ አስራ አራት ሰው ያው ህይወቱ ወዲያው አሁን ያለፈው ስምንት ሰው ደግሞ ቁስለኛ ነበረ። ኦልሬዲ ወደ ፓዊ አሁን ወስዶ አሁን ሕክምና በመስጠት ላይ ነው ያለው። በረሰላም ኃይሉም ሄዱም በወቅቱ በዛው ቀን አስራ አራት ጠላት ነው የተገደለው፣ ሁለት ነው የተማረኩት። በኋላም ጀምሮ ያው በርካታዎቹ በየጫካ እየገደሉበት ሁኔታ ነው ያለው። አሁን እየደበሰሱበት ሁኔታ ነው እስከዛሬ ድረስ አሁን ጫካ ለጫካ መከላከያም ህዝብም ተደራጅቶ ልቀም ስራ እየተሰራበት ሁኔታ ነው ያለው። ግን ይጠቅላል ባለን መልኩ መረጃው እስካሁን የገመገመና ሚዲያ ላይ የወጣው በአንድ ቀን የተከናወነ የተደመሰሰው አስራ አራት ሰው ህይወታቸውን ማለፉን እና የፀረ ሰላም ሀይሉ ሁለት መማረካቸውን ነው የተገለጸው እንጂ ሌሎቹም አሉ። በሁሉም ወረዳ አካባቢ እነዚህ ጫካ ለጫካ እነዚህ የሸፈቱ ፀረ ሰላም ኃይሎች እየተደመሰሱበት ሁኔታ ነው ያለው። አሁን አካባቢን የማጽዳት ስራ ትኩረት ሰጥቶ እየሰራበት ሁኔታ ነው ያለው። አጠቃላይ መከላከያ ሰራዊትም የፌዴራል ፖሊስን ልዩ ልዩ ሀይልም ቃላይ በጋራ ተቀላጭቶ ነው ይስራኤል እየተሰራ ያለው መንገዱ ራሱ በዛሬው ቀን አሁን የመኪና እንቅስቃሴ ጀምረዋል። መስከ ጉባ ድረስ ከጉባ ደግሞ እስከ ግልገል በለስ ከተማ ድረስ ሙሉ በሙሉ መንገዱን ጠርንፎ ይዟል። ስለዚህ የህዝብ እንቅስቃሴም ተጀምረዋል። ያን የነበረው ክስተት መረጃ ባለመገኘታቸው ነው ሹፌሮቹ በመሀል መጥተው የገቡት። ለስንት ቀን ነበር የተዘጋው መንገዱ ዝግ ነው የተባለው? ለስንት መከላከያ ኦፕሬሽን ላይ ስለነበር ወይም ጥቃት እያደረሰ ነው ሀያ ትናንትና ትናንትና ሀያ ሰባት አይደለ? ሀያ ሰባት አዎ። በዚህ ሁለቱ ቀን ነው የነበረው። ዛሬ አሁን ሙሉ በሙሉ እንቅስቃሴ ጀምረዋል። አቶ ይስሀቅ ጥቃቱን የፈጸሙት እነማን ናቸው ብለው ይጠይቃሉ ብዙ ሰዎች። እንግዲህ ጥቃት ተፈጸመ ሲባል የመጀመሪያው አይደለም። በቤንሻንጉል ጉሙስ ክልል በተለይ በመተከል ማን ናቸው እነዚህ ጥቃት አድራሾች? ከዚህ ቀደም ተመሳሳይ ጥቃት ከፈጸሙት ጋር ተመሳሳይ ሀይል ነው ይህን ጥቃት እያደረሰ ያለውን በተካሳይ የደረሱ ጥቃቶችን እነዚህ ጥቃት የሚፈጽሙ ሀይሎች ያው በዶኩመንት ደረጃም የያዝ ነው። እነሱ በራሳቸው መንደበት የሚናገሩ ግልጽ የሆነ የተልዕኮ ይዞ የሚንቀሳቀሱ ቡድኖች ናቸው። አብዛኛው የጉሙዝ ወጣቶች ላይ ያነጣጠለ ነው። እነዚህ ወጣቶችን ማልሚለው በተለይ ዛ መተከል ዞን በኢንቨስትመንት እርሻ ስራ ላይ የተሰማሩ በርካታ ባለሀብቶች ነበሩ። ከዚህ በፊት እነዚህ ባለሀብቶች ያው ትክክለኛ ስራ ላይ ያሉት አሉ፣ አንዳንዶቹ ደግሞ ጠላት ተልኮ እነዚህ ወጣቶችን ለቀን ስራ በተለያየ መልክ መኪናት እያደረጉ ወደ ጫካ እየወሰዱ እዛው ስልጠና ሰጥቶ በመሳራ አስታጥቆ ነው። በተለይ ጎሆዲን ብሎ የሚባል አንድ ተፎካካሪ ፓርቲ ነበረ በዛ ክልል ውስጥ ያ ፓርቲ የጉሙዝ ሕዝብን መሰረት አድርጎ የሚንቀሳቀስ ፓርቲ ነው። እነዚህ ወጣቶች አብዛኛው ልጃቸውም ያገኘ ነው፣ ሲገደሉ ከኪዛቸውንም እያገኘ ያለ ነው ድርጅቱ ነው ተልዕኮም ሰጥቶም እየሰራ ያለው። በውጭ በኩልም እንደዚሁ በተመሳሳይ ቲፒኤልኤፍ ተልዕኮ ፈጻሚ ናቸው። ቲፒኤልኤፍ የጎዲን የሚባለው ድርጅት መቀለ ላይ የፌዴራሊስት ኃይል ተብሎ እዛ ተጠርቶ በተለያየ ጊዜ ኦሪንቴሽን ሰጥቶ የለቀቀበት ሁኔታ ነው ያለው። በተደጋጋሚ ነው ፌዴራሊስት ኃይሎች ተብሎ መቀለ ሄዶ ሲሳተፍ ነበረ። ያ የተሰጠው ተልእኮም ጭምር ነው መጥቶ እዚህ ክልል ላይ በሰዎች እንዳይረጋጉ በተለይ ታላቁ ኢትዮጵያ ህዳሴ ግድብ አካባቢ ያለው ማህበረሰብ እንዳይረጋጋ፣ አብሮ እንዳይኖር፣ በተለያየ መልክ ግጭት እንዲፈጠር የማድረግ ስራ እየተሰራ ያለው ተጨባጭ መረጃውም በዶኩመንት ደረጃ ከራሳቸው አንደበትም የተናገሩ ያለው ይሄ ነው። አንዳንዶቹ ባለማወቅም በቀን ስራ ምክንያት ለኢንቨስተ ቀን ስራ ነው፣ ይሄን ነው ከዛ ከይን በኋላ ነው ይሄ ተልእኮ የተሰጠን የሚል የሚያነሳሉ ወጣቶቹ። ስለዚህ ይሄ ጸረ ሰላም ኃይል ተልእኮን ይዞ ከመጣ በኋላም የራሱን ህዝብ ላይም ጥቃት ሲፈጽም ነበረ። ብዙ ጉሙሶችም ወጥቷል። እዛ አካባቢ የሚኖረው ሌሎቹም በርካታ ብሄር ብሄረሰቦች አሉ። የአማራ ተወላጆች አሉ፣ የሸናሻ ብሄረሰብ ተወላጆች አሉ፣ የኦሮሞም አሉ፣ የጉሙዝም አሉ። አብሮን የሚኖረው እዛ አካባቢ መተከል አካባቢ ያለው ማህበረሰብ በጣም ስብጥሩ ብዝሃነት ያለው ህዝብ ነው ያለው። እነዚህ ጸረ ሰላም ሀይሎች ግን ይሄ እናንተ የምታደርጉት ድርጊት ትግል አይደለም የሚለው ሀይል በየትኛውን ብሄር ይሁን የትኛውን ወገን ይሁን ይገላሉ። ስለዚህ ብሄር ተኮር አልነበሩም ጥቃቶቹ እስካሁን እስከዛሬ ድረስ ያለ አንዳንድ ሶሻል ሚዲያ ላይ ማንነትን መሰረት ያደረገ ነው ብሎ ደግሞ ነገሩን የሚያባብሱ አሉ። ነገር ግን ተጨባጭ መሬት ላይ እያየን ያለ ነው። በርካታ ጉብዞች የተከበሩበት ሁኔታ አለ። የራሱ ብሄር እንደገና ሽራሻውም የተከበረ አለ አማራውም የኦሮሞ አካባቢ ያለው ማህበረሰብ መንግስት ሚወግን በተለይ ደግሞ ሰላም የሚፈልግ ሀይል በእነሱ ዘንድ የተቀባይነት የለውም። ባገኙ አጋጣሚ ለመግደል ጥረት ያደርጋሉ። ጊዜውም ክረምት ከመሆኑ ጋር በተያያዘ የቶፖ በጣም አስቸጋሪ ነው። ዛው ያሴ ግድብን ተከትሎ በለስ ወንዝ የሚባል አለ፣ አባይ ወንዝ አለ። ያንን ተከትሎ ሸረቁም ተከትሎ ነው ጥቃት ለመፈጸም ጥረት የሚያደርጉ። በአሁኑ ሰዓት ግን አጠቃላይ መከላከያ ሀይሉም የክልሉ ሰረት ሽምቅ ሀይልም እንደዚሁም ፌዴራል ፖሊስም በልዩ ሁኔታ በሁሉ መከታቻ ህዝብም ከራሱ የነጠለ በራሱ ተደራጅቶ ህዝቡም እነዚህ ሰዎች ላይ እያ የወሰደበት ሁኔታ ና ያለው በይ አካባቢ አቶ ይስሐቅ እንግዲህ ተደጋግመዋል። አሁን ጥቃቱ እርስዎም እንደሚያውቁት በተለይ በመተከል አካባቢውም በተደጋጋሚ ነው ጥቃት የተፈጸመው። ይሄኛው ጥቃት ደግሞ እንግዲህ ከፍተኛ የመንግስት ባለስልጣናት በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ቡድን፣ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማጆር ሹም፣ የሰላም ሚኒስትሯ፣ ሌሎችም ያ የፖሊስ ኮሚሽነሩን ያካተተ ቡድን አካባቢውን ከጎበኘ በኋላ በኋላም ደግሞ እንግዲህ በተለይ አምስት ወረዳዎች በኮማንድ ፖስት ስር እንዲስተዳደሩ ውሳኔ ከተላለፈ በኋላ እየተፈጸመ ነው አደለም? ይሄ ጥቃት ምንድን ነው ያስቸገረው? እንግዲህ ይሄ ሁሉ የፌዴራል መንግስት ትኩረት ካለው እነህ ከፍተኛ ባለስልጣናት መጥተው ጎብኝተው በኮማንድ ፖስት ስር እንዲተዳደሩ አምስቱ ወረዳዎች ከተወሰነ በኋላ እንዴት እንደዚህ አይነት ክፍተቶች ሊፈጠሩ ቻሉ ብሎ ይጠይቃል። ምንድነው ዋስትናው ከዚህ በኋላ ስላለመፈጸሙ ሲሉ የሚጠይቁ ሰዎች አሉ። ምንድን ነው በዚህ ላይ ያለው አስተያየት? ትክክል ነው። እዚህ መተከል አካባቢ ያለው ጉዳይ በጣም ውስብስብ የሆነ ችግር ነው ያለው። ያው አንድ አመት በላይ ነው የጸጥታው ችግሩ የቆየው በጣም የተወሳሰበ ነገር ነው። በፌዴራል ደረጃም ከፍተኛ ትኩረት ተሰጥቶ ድጋፍ የተደረገበት እንዳልከው ሁሉም አካባቢ ያንዳንዱን የሕዝቡን ደህንነት መጠበቅ አለበት የሚል ሕዝብ ጋር ውይይት አድርጎ የተፈናቀሉትን ድረስ ሄዶ አይቶ ነው የሄዱት። ይሄ ከተደረገ በኋላ አሁንም የፌዴራል መንግስት ትኩረት ሰጥቶ በከፍተኛ አመራር ጭምር ድጋፍ እየተደረገ እኛም ቢሆን አሁን እዛ ማይካሎኜ ነው ከአንድ ጋር እያወራ ያለው በቁጭ ብለን የክልሉ ከፍተኛ አመራር ከምክትል ፕሬዚዳንቱ ጀምሮ፣ ከፓርቲ ጽህፈት ቤት ኃላፊ ጀምሮ፣ ሌሎች ካቢኔ አባላትን ጀምሮ ያንዳንዱ ቀበሌ ወረዳ እየገባን እየሰራርበት እንጠና ያለው ነገር ግን እነዚህ ጸረ ሰላም ሀይሎች ወይም ሽፍታ የምንላቸው ልጆች በዋናነት አካባቢ አካባቢው ከድንበር ጋር በተያያዘ ጉዳይ አለ። ከሱዳን ጋር በቀላሉ ጫካ ለጫካ ሰርጎ ይገባል ቦታ ከማመጡ ለቅመ ለመችረስ በጣም አስቸጋሪ ነው። አሁን ክረምቱ ስለሆነ ማለት ነው። የኛ ህዝብ ደግሞ የእርሻን የሚሰራ ንጽዋኑ ህዝብ ደግሞ በየጫካው ይንቀሳቀሳል። ብቻውን ኑሮውን ለመቀየር ሲባል ማለት ነው በቀላሉ ተገላጭ የሚሆንበት ዕድል ነው ያለው። ስለዚህ ይሄ በጣም በቀላል የሚታይ አይደለም። አሁንም እየሰራን ያለ ነው። እኛ ሌላ ስራ ፈተን እዛ እያንዳንዱ የክልሉ አመራር በሙሉ ከልቡ ይህን ህዝብን የማዳን ስራ መስራት አለበት ብሎ ጫካ ገብቶ አመራር ደረጃ በአንድ ጊዜ ድግደቻ ወደ አርባ አምስት አመራር ባለፈው ከሀላፊነት አንስተናል። አርባ አምስቱ ውስጥ አስራ አምስቱ ውስጥ አስራ አምስቱ ቁጥጥር ስር ውሏል። በአንድ ጊዜ የወሰነ ውሳኔ ነው እንጂ በየቀኑ የሚናግዳቸዋሉ የሚታሰሩ አሉ። እሱን ተደምሮ አይደለም አሁን ከፖሊስ አካላት እየመራ ያለው ባለፈው የተፈጸመው ስህተት ጦርነት ላይ ባለው ሰዓት ህዝብን የያዘ መኪና መጥቶ መሀል መግባት፣ ይሄ ለማንም ይታወቃል። የሚጠፋ አይደለም። ሰዎቹ መረጃ የላቸውም። ጫካ ላይ ነው መከላከያና ጸረ ሰላማ ሄዶ ኦልሬዲ ውጊያ ውስጥ ነው ያለው። ትናንትና ፍሳ የተፈጠረው ወደ አስራ አራት ሰው የሞቱት ጦርነት ውስጥ ነው መጥቶ የገባው መኪናውን ይዞ ማለት ነው። ሹፌሩ እሱም መረጃ ስለሌለ ነው። ልብን የሚሰብር ነገር ነው። ስራ እየተሰራ ጠላት እየተደመሰሰ ያን ቀን ነው አስራ አራት የጠላት የተገደ ሁለት የተማረኩት የዛው ቀር ነው። ጠላቱን በጣም በየጫካ ተበታትኗል። እና አሁንም ቢሆን እያንዳንዷን በአግባቡ ክትትል እየተደረገ እየተሰራበት ሁኔታዎች አሉ። ስለዚህ አሁን እያለ ያለው ምንድን ነው? ለጊዜው ህዝቡ በየጫካ ለብቻው መንቀሳቀስ ኦፕሬሽኑ በስበት እስከሚያዝ ድረስ ጥንቃቄ መደረግ እንዳለበት መልዕክቶች እያስተላለምበት ሁኔታ ነው ያለው። ያው ይስተካከላል ብለን ተስፋ እናደርጋለን። አቶ ይስሐቅ አብዱል ቃድር የቤንሻንጉል ጉሙዝ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም እሺ፣ እኔም አመሰግናለሁ። አመሰግናለሁ አቶ ይስሐቅ አብዱልቃድርን እና እስክንድርን። ለታጣቂዎቹና እነርሱ አባል ለሆኑበት ፓርቲ ድጋፍና ተልዕኮ ይሰጣል በሚል ከተወነጀለው ህወሀት ምላሽ ለማግኘት ያደረገው ጥረት አለመሳካቱን እስክንድር ገልጿል። ህወሀት በተለያዩ ጊዜዎች የቀረቡበትን ተመሳሳይ ውንጀላዎች ሲያስተባብል መቆየቱ ይታወሳል።